አቃቢ ሕግ በእነ አቶ ጃዋር መሐመድ ላይ በዝግ ችሎት ላሰማ ያለውን የምስክር አሰማም ሂደት የፌዴራል ከፍተኛ ፍርድ ቤት ውድቅ አድርጎታል። ፀሐይ ዳምጠው ተጨማሪ ዘገባ አላት። አቃቤክ፣ ባለፈው ቀጠሮ በምስክር ጥበቃ አዋጅ መሰረት ለደህንነታቸው ስባል ከመጋረጃ በስተጀርባና በዝግ ችሎት ምስክሮችን ላሰማ ስል አቤትታ አቅርቦ ነበር። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ጥያቄውን መርምሮ ውድቅ አድርጎታል ሲሉ ከተጠርጣሪዎቹ ጠበቆች መካከል አንዱ የሆኑት አቶ ከድር ብሎ በፍርድ ቤቱ የነበረውን ሂደት ለአሜሪካ ድምጽ አብራርቷል። ሰጥቷል። ስድስት መቶ ዘጠና ዘጠኝ ሁለት ሺ ሶስት መሰረት አሁን ለሚያቀርባቸው አንድ መቶ አርባ ስድስት ምስክሮች ጥበቃ አድርግ ያለው ፣ ስለዚህ ይሄ እንድፈቀደ ምበ ጥያቄ አቅርቦ ነበር። እኛ እዚህ ላይ መቃወሚያዎችን አቅርበናል። የእኛ መቃወኛ በሶስት መሰረቶች ላይ የተመሰረተ ነው። አንደኛው ኢትዮጵያ ከፈረምቻቸው የሰብአዊ መብት ድርጋጆች አኳያ፣ ሁለተኛ የኤፍድሪ ህገ መንግስት ተከሳሾች የጠበቀው፣ ሶስተኛ ይሄ አዋጅ አሁን የወጣ አዋጅ አላማ እና

አገዳዘበ መልኩ ፍርድ ቤትን ሊያሳምን የሚችል ምክንያት ስላላቀረበ ውድቅ አድርግ ነው። በሌላ በኩል ተከሳሾቹ የምስክር ዝርዝር ይገለጽልን ብለው ያቀረቡት አቤቱታን በተመለከተ ፍርድ ቤቱ የምስክር ዝርዝር ለምስክሮቹ ደህንነትና መብት ጥበቃ ሲባል የምስክሮቹ ማንነት አይገለጽም ስል ጥያቄውን ውድቅ አድርጎታል ያሉት አቶ ከድር፣ ሁሉም ተከሳሾች የጠየቁትን የዋስትና ጥያቄም ውድቅ ተደርጓል ሲሉ ተናግረዋል። ስለዚህ እነዚህ ሰዎች ስማቸው መገለጥ የለበትም። መገለጥም ካለባቸው በችሎቱ ላይ ነው። የምን ጥያቄን ያቀረበው ሁለተኛው ተፈታሾችን የዋስትና መብት ጉዳይ ነው። የዋስትና መብትን ቀረበባቸው አንቀጽ የዋስትና መብት ስለማይፈቅድ የዋስትና መብት መፍቀድ አይገባም። ምክንያቱም በድርጊት ውስጥ አንድ ሰው ሞቷል። የምን ክስ ስላለ ይሄ ባለበት ሁኔታ ወንጀል ያመጫ ግስ መታደግ አንቀጽ ስልሳ ሶስት በሚያዘው መሰረት የዋስትና አሰት በምል አቅርበን የነበረው ዋስትና ውድቅ ተደርጓል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት የአቃብቅም ምስክር ለመስማት ለማዛ አምስት ሁለት ሺ አስራ ሶስት ምረት ተለዋጭ ቀጠሮ ተሰጥቷል። አቶ ጀዋር ሞሐመድ እና በእርሳቸው መዝገብ ስር የተከሰሱ ተጠርጣሪዎች የአርቲስት ሃጫሉ ሁንዴሳ ግድያ ተከትለው በኦሮሚያ ክልል በተለያዩ አካባቢዎች ለተከሰቱ ሁከትና ብጥብጥ እጃቸው አለበት በሚል ተጠርጥረው መታሰራቸው ይታወሳል። ለአሜሪካ ድምፅ ፀሃይ ዳምጦ ከአዲስ አበባ።